በሰሜን ኢትዮጵያ ጦርነት በተካሄደባቸው የሀገሪቱ አካባቢዎች የነዋሪዎቻቸውን ይዞታ መልከት የምናደርግበት ዘገባ ነው ተከታዩ። ደራሽ እርዳታ እየተሰጠ ያለበትን ጨምሮ ወደ አካባቢዎቹ የተጓዘውን ባልደረባችንን መስፍን አራጌን አሉላ ከበደ ማምሻውን አነጋግሮታል። አሉላ አመሰግናለሁ ሲሆን አሁን አካባቢዎቹን ተዘዋውሮ የቃኘውን መስፍን ካለበት በስልክ አግኝቸዋለሁ። ወደዛ ነው ወስዳቸው። ሰላም መስፍን፣ እንደምናመሸ እንደምናመሸ። አሉና ቀደም ብዬ በመግቢያው እንዳስተዋወቅኩት ራያ አላማጣ አካባቢ ተዘዋውረሃል። ራያ አላማጣ መሰንበቻው እንዴት ነው? የጸጥታው ሁኔታ ምን ይመስላል? በአካባቢው የታዘብከውን እስኪ ወደ ስፍራው ውሰደን። እንግዲህ አንተም ቀደም ሲል ለመግለጽ እንደሞከርከው ሌላ መከላከያ ሰራዊት የተቆጣጠራቸውን የራያ አላማጣ አካባቢዎችን የመቃኘት እድል አጋጥሞኛል። አሁንም እዚ አካባቢ እየቃኘው ነው። በተለይ የዋጃ ጥሙጋ እና አላማጣ ከተሞችን አይቻለሁ። ለወትሮው እንግዲህ እነዚህ አካባቢዎች ከፍተኛ የትራፊክ ፍሰት እየነበረባቸው አካባቢዎች ናቸው። አሁን ግን የደመቀ እንቅስቃሴ ባይታይባቸውም ሰላማዊና የተረጋጉ መሆናቸውን ታዝቤያለሁ። በመንገዴ ላይ ከብቶቻቸውን መስክ ላይ ያሰማሩ እረኞች፣ ሽርጣ ሽረጣ ገልድመው ረጅም ዘንግ ይዘው የሚንቀሳቀሱ ጎልማሶች የሸመቱትን ጀርባቸው አብለው የሚያገድ ልማቶችን አይቻለው። እንግዲህ ከቦታው አመችነትና ቀደምትነት አንጻር ግን ከተሞቹ ይህ በተጎታቆለ ቦታ ላይ መሆናቸውን ቃኘቻለሁ። አንዳንድ የመንግስት ተቋማትንም በተለይ ደግሞ አላማጣ አካባቢ ተዘዋውሬ ለመቃኘት እንደመከርኩት በተለይ ደግሞ ማዘጋጃ ቤት በሚጠሩት ቦታ ላይ የተለያዩ ቢሮዎች ይዞታቸው ተናግቶ ቁሳቁሶቻቸው ፈርሰው ሰነዶች ጠፍተውና ተቀዳደው ያየንበት አጋጣሚ አለ። እንግዲህ ይህንን በድምፅና ቪኦኤ በተንቀሳቃሽ ምስል ጭምር እንደያዘውና ለአድማጭና ለፌስቡክ ተከታዮቹ ጭምር የሚያቀርብ መሆኑን ነው የምገልጸዋሉና መልካም መስፍን፣ እንግዲህ ተዘዋውረህ እንደተመለከትከው በአካባቢው የተካሄደውን ውጊያ ጨምሮ የበረታ ጉዳት የደረሰበት አካባቢ ነው፣ ነገር ግን መረጋጋት እየታየበት ነው ብልህን ነበር። በነኚህ ሁሉ ችግሮች ውስጥ ያለፉ የአካባቢው ነዋሪዎች በምን አይነት ሁኔታ ውስጥ ይገኛሉ? የኑሯቸው ሁኔታ ምን ይመስላል? ከዚህ ቃለ ምልልስ በፊት የደራሽ እርዳታ እየተሰጠ መሆኑን በአካባቢው እየተከፋፈለ መሆኑን ገልጸልኝ ነበር። እስኪ ደግሞ ስለዚህ ያስረዳን። አሁ፣ እርግጥ ነው አሉላ እጅግ በጣም የተጎሳቆለና ከፍተኛ ችግር የሚተዋልበት አካባቢ ነው። ዋጃን ተሻገረ ጥሙጋ እንደገባው ያገኘው ለሰብአዊ እርዳታ እንቅስቃሴዎችን ነበር። በተለይ ጥሙጋ እርዳታ ጣቢያ በርካታ የኅብረተሰብ ክሎች የአስቸኳይ የዕለት እርዳታ ለመቀበል ተሰባስበው ነበር ያገኘቸው። አብዛኛውን ቁጥር የያዙት የተጎሳቆሉ እናቶች፣ ሴቶች፣ ሕጻናት፣ የዕድሜ ባለጸጎች ናቸው በስፋት እርዳታ ለመቀበል ያገኟቸው። እርዳታ እንዲጠብቁ ያስገደዳቸው ምክንያት ጠይቄያቸው ነበረ። እነዚህ ህብረተሰብ ክፍሎች እንደሚሉት ከሆነ የአንበጣ ወረርሽኝና በህወሀትና በፌደራል መንግስት መካከል የተፈጠረው ጦርነት ለከፍተኛ ችግር ዳርጎናል። በዚህ ምክንያት የዕለት ምግብ ጠባቂዎች እስከ መሆን ዳርሰናል። መጀመሪያ አንበጣ ወረርሽኝ ጉዳት አደረሰብን፣ ሲቀጥል ደግሞ ጦርነቱ አካባቢያችን መቀም እንድንሰበብ አደረገን ያሉት እንግዲህ እነዚህ ሰዎች ወደ ቤታቸው ተመልሰው ሲመጡ ግን ጥለው የሄዱትን ንብረት እንዳላገኙት ብዙዎች አጫውተውኛል። አቡላ ገራ እያላማጣ በአቦኩርማ ቀበሌ ኗሪና የስምንት ቤተሰብ አስተዳዳሪ የሆኑትን ወይዘሮ የእንጉስ አስማረን ድምፅ ብንሰማ እውነታውን የበለጠ ያብራራ ምላምድ እያስባለሁ አንበጣ ከተነሳ ከጀመርና አንስቶ ቀርቶ ስልሳ ሰባ ሰማንያ የሚወቃውን እርሻ አንድም ከሽከሽ አለመገኘቱን አገር ያውቃል፣ ህዝብ ያውቃል። አንበጣው ተከትለው ደግሞ ጦርነቱ፣ እኛ ደግሞ ሸሽተን የሰውነታችንን ልጆቻችንን እናስጠላለን ብለን የተዘጋን ሀብትን የተዘጋ ቤታችንን ይዘን ሸሽተነ ከቤት ያለን ንብረት ብንመለስ አላገኘነውም። ተፈናቅለናል። ቀርቶ ለሰው እና ሀብት ራሱ የሚበላው አጥቷል። ከዚህ በተጨማሪ አሉላ በህወሀትና በመከላከያ ሰራዊት መካከል በተፈጠረ ጦርነት ህወሀት ልጆቻችንን ወደ ጦርነት ስለወሰዳቸው ከአንበጣ የተረፈ ተብላችንን መሰብሰብ ሳምችል ቀርተናል። ያሉ እንግዲህ ቤዳ መጸጋን የአስራ አንድ ቤተሰብ አስተዳዳሪ እና የተሙጋ አካባቢ ነዋሪ የሆኑት አቶ አብርሃም ወልዴ ዳምባይን አስተያየት ለምሳሌ መስማት እንችላለን። አሉላ አንበጣ መጣብና አንበጣ ከቦ ነው ያለ። ደግሞ እንደገና ወጣቱን መልመለው ወደ ልዩ ሀይል ብለው ወደ ጦርነት ስታስገቡት ተከበበ፣ ቦታችን ተከበበት። አንዳንድ አንድ ነው ተውስ ጀመር፣ ግን ጥሎ ሸሻ፣ ህዝቡ ጥሎ ሸሽ። ያን ያለው ያረባ የነበረው አዝመራ ስሙ ተወሮ ነው የቀረው ወድቆ ነው የቀረ። ተራራ ተራራ ሀይል ወጣቱም ይዘው ተሩ፣ ወጣቱ ይዘው ሸሹ። ያው የተመለሰ የተመለሰ የተንጠባጠበ ያመለጠው መጣ እንጂ እንኞቹ ጦር ባይደርስ፣ የአማራው ጦር ባይደርስ ጭራሽ የሰው ዝህርም አይገኝም ነበረ። እንግዲህ አሎላ ቀደም ሲል አስተያየታቸውን እየሰጡን የአካባቢው ነዋሪዎች ብቻ ሳይሆኑ በጊዜያዊ አስተዳደርነት አካባቢውን እየመሩት ያሉት አመራሮችን ጭምር ናቸው። እርዳታው በጎ ቢሆንም ካለው ስፋትና ከችግሩ ውስብስብነት አንጻር በቂ አይደለም ሲሉ አስተያየታቸውን ሰጥተዋል። ከጉዳቱ ስፋትና ከችግሩ ምስክርነት አንጻር ተደራሽ ማድረግ የተሻለው እጅግ ጅራተ ችግር ውስጥ የወደቁትን ሲሆን የተሰጠውም ቢሆን በቂ አይደለም ባይ ናቸው። የአቶ ሙርጌታንና ቀደም ሲል የጠቀስናቸውን የወይዘሮ ዘንጎ ስን አስተያየት ሰምተን የምንመለስ ምን ይመስልሃል? አሉ ነው መልካም። የፌዴራል አደጋ መከላከል ለአንድ ቀበሌ ሶስት ሶስት ሺህ እንረዳለን ብሎ በሰጠን ኮታ መሰረት ጀምረናን አሁን እንደምታዩት ይሄ ነው። ግን ህብረተሰባችን በአንድ ቀበሌ እስከ አስራ አምስት ሺህ ህዝብ ከዛ በላይ ነው ተጠሪ ያለው ወይም ደግሞ ነዋሪ ያለው። ይሁን እንጂ አሁን ለጊዜው አስቸኳይ ብሎ መንግስታችን ሶስት ሺህ ኮታ ሰጥቶናል። ያን ሶስት ሺህ ኮታ የድሃ ድሃን ነው እየሰጠን ያለ ነው ማለት ነው። አልተዳረሰም። ስለዚህ ምናልባት የመንግስት ለወደፊት ያግዘናን የሚል እምነት አለ ለቋሚ ቀርቶ ለአንድ ቀን እራት አትሆንም። ያሁኑ እርዳታ መንግስት ካገኘነ እናት አባት ነው መንግስት እና እርዳታችንን ሰፈን ሰፋ እና በጣም ችግር ነው የደረሰብንም። ስንት ቤተሰብ ነው ያለው? እኔ የስምንት ቤተሰብ አለኝ። መስፍ ምናልባት የመጨረሻ ጥያቄ የአካባቢው ቀደም ሲልም የተለያዩ ውዝግቦች ይታዩበት የነበረ ነው የተለያዩ ማህበረሰብ ክፍሎች የሚኖሩበት አካባቢ እንደመሆኑ የእርስ በርስ አኗኗር ውስጥ ምን ይመስላል? የይዞታ ጥያቄ ለረጅም ጊዜ ሲነሳ ነበር በተለያዩ ወገኖች በአሁኑ ሰዓት ሁኔታዎች ችግሮቻችን በእርጋታ ለመፍታት መነጋገር እና አግባቢ ውሳኔ ላይ ለመድረስ እየተሞከረ ነው። በዚህ አጭር ጊዜ ውስጥ ብዙ ነገር ባይደረግም እንደው በጠቅላላው ከዚህ ግጭት በኋላ የተለያዩ ብሔረሰቦች አንድ አካባቢ የሚኖሩበት እንደመሆኑ የእርስ በርስ ኑሮ ምን ይመስላል? ምንድን ነው የታዘብከው? እንግዲህ አላማጣ ከተማን ከፍተኛ ደረጃ የህዝብ ቁጥርን የንግድ እንቅስቃሴ ያለበት ቦታ ነው። ያንን አካባቢ ለመቃኘት ሞክሬያለሁ። ማህበራዊ ትስስሉ እጅግ የጠበቀ መሆኑን ማሳያዎች የሚሆኑ የተለያዩ አጋጣሚዎችን ለማየት ሞክሬያለሁ። አካባቢ የተለያዩ ብሔረሰቦች የሚኖሩበት አካባቢ ነው። የትግራይ ተወላጆች አሉ። የአማራ ተወላጆች ክልል የአፋር የኦሮሞ እና የተለያዩ ብሄር ብሄረሰቦች ተወላጆች ነው ያለው። እዚህ አካባቢ ላይ በተለይ በንግድ ስራ እየተሰማሩ የትግራዊ ተወላጆችን ለማግኘት ሞክሬ ነበረ። እነሱም ሳናግራቸው እየሰጡኝ አስተያየት ሀገራችን ነው። ይህ ግጭት የሚመጣ በፖለቲካ ወይም ደግሞ በሌላ አቋም እየተፈጠረ ነው እንጂ ህዝብና ህዝብ ምልጣጣ ውስጥ ሊገባ አይችልም። ስለዚህ ከሀገራችን ወደ የትን በሚሄድ አንችልም ሀገራችን ብለን ወንድሞቻችን ብለን ዜጎቻችን ብለን አብረን ኖረናል። ለኢትዮጵያ የሚያዋጣው አማራጭ ግን አንድነትና ሰላም ነው የሚል አስተያየት ነው ይሰጡኝ። ቀደም ሲል እንዳነሳው እንግዲህ የአካባቢ የማንነት ጥያቄ ለረጅም ጊዜ ሲነሳበት እየነበረ ነው። በእርግጥ ውስጥ እይታዎች የሚንጸባረቁበት ነው አንዱ ክፍል ቀደም ሲል በወምት ሀገር ስር የነበርን ስለዚህ ወደ አማራ መካተት አለብን የሚሉ የረበር ክሎች አሉ። የለም አማራም ትግራይም አይደለንም ራያ የራሱን ማንነት ይዞ የቆመ ነው ብለው የሚሉም ወገኖች አሉ። አንዳንዶች ደግሞ የለም የትግራይ አካል ነን እንደ ሌላው የትግራይ አካል ብዙም በልማት በሚሻሻለም የትግራይ አካል ነን ብለው አስተያየታቸውን የሚሰጡ ወይም ደግሞ በዚህ መሰረት ላይ ታንጠ የቆሙ የፖለቲካ ምልከታዎች አሉ። እንግዲህ እንደምታውቀው ጦርነቱ ይጠናቀቅ ሌሎች ያልተረጋጉ ሁኔታዎች ስላሉ እዚህ በፖለቲካ ጉዳይ ላይ ይህንን አስተሳሰብ የሚያራምዱ አካላት ቁጭ ብለን መወያየት እና የመጠያቂጫ ማመላከት የሚጠይቃቸው ነገር ያለ ይመስለኛል። ያን ግን በአላም ቃ ከተማ ተዛውር ባየት እንቅስቃሴ የተደነቁ የአካባቢው ነዋሪ በራሱ ሰላሙን ቀጥታውን ህግን አስከብሮ የተለመደ የንግድ እንቅስቃሴ ተጀምሯል። የተዘጉ ተቋማት ተከስተዋል። በተረጋጋ ሁኔታ መዋላቸውን የታዘብኩበት አጋጣሚ ነው ያለው። በሄድኩባቸው አካባቢዎችም ማ እየተሰጡ ባሉ ሰብአዊ ድጋፎች፣ በአካባቢው ያለው ጊዜ አስተዳደር እያከናወናቸው ባሉት ተግባራት ከስር ተመላሽ የሆኑ ሰዎች እና ሌሎች ታሪኮች አሁንም እያቀናቀርኳቸው ያሉት ዘገባዎች ጨናምሬ ለመቅረብ ሞክራለሁ ይላል።